ዶክተር ሄራን ከመሰረታዊው ነጥብ ብንነሳ የአእምሮ ንብረት ባለቤትነት በተለይ የኢትዮጵያ ምርጥ ቡና የንግድ ምልክት ባለቤትነት ልማትን በማቀላጠፍ ሊኖረው የሚችለውን ሚና ይዳስሳል ጽሁፎ ለወደፊቱ በተመሳሳይ በሌሎች ዘርፎች ሊረዳ የሚችል አቅምንም ይመረምራል። የአእምሮ ንብረት ባለቤትነት በስፋት በፈጠራ ስራዎች ነውና የተለመደው በዚህ አቅጣጫ የሚወሰድበትን የተወሰኑ ነጥቦች ቢያነሱልን፣ እንዴት ነው በነኚህ ዘርፎች ከጥበብ ውጤቶች ውጪ የአእምሮ ንብረት ባለቤትነት የሚያዘው የአእምሮ ንብረት ባለቤትነት የሚለው ዓለም በጣም ሰፊ ዓለም ነው እና የኮፒራይቱ አንዱ ዘርፉ ነው። ከአእምሮ ንብረትነት ባለቤትነት ጋር በተያያዘ ግን ለፈጠራ ስራዎች የተያያዘ ዘርፉ ነው። ሌላ ዘርፉ የትሬድማርክ ነው። የአንድ በኢንዱስትሪ ደረጃ ኢንዱስትሪያል ፕሮዳክቶች ሲወጡ እነዛን ፕሮዳክቶች የሚያሳውቁ ምልክቶች፣ ብራንዶች እና የዛ ትሬድማርክ ፈጠራ የንግድ ምልክት የምንለው ማለት ነው። የንግድ ምልክቱ ከምልክትነቱ ጋር ተያይዞ የመታወቂያ ምልክቱ ነው። የአንድ ነገር ኳሊቲውን የሚናገር ማን እንደሰራው፣ ዋጋውን ቫሊዩውን የሚሰጠው ምልክት ብቻ አይደለም፣ የዛ ስራ ውጤት ባለቤትነትን የተለየ መሆኑን እነኝሁን የሚያንጸባርቅ ነው። አዎ፣ ስለዚህ በሁለት ወይ በሶስት ነው የሚከፍሉት ፓተንት ትሬድማርክ እና ኮፒራይት ሶስቱ ዘርፎች ናቸው። ፓተንቱም ትንሽ ከትሬድ ማርኮ ጋር የሚገናኝ ነው። ለምሳሌ አንድ መድኃኒት ቀምሞ አንድ ውጤት የሚያመጣ ካለ የዛን የውጤቱን ባለቤትነት የሚያሳይ አይነት ነው። ያ ሀገር ምናልባት በብዛት በአርቱ አካባቢ ነው፣ በተለይ በሙዚቃ ብዙ ስራ የተሰራው እዛ ላይ ይመስለኛል። ኮፒራይትን በተመለከተ ግን ዘርፉ ብዙ ነው። መልካም ዶክተር ሄራን ለመንደርደሪያ ያህል ይህን ካልን የአእምሮ ንብረት ባለቤትነት የፈጠራ ባለቤትነት መብትን ከሚያስከብር የህግ ጉዳይነት ባሻገር የምርቶች ቀጥተኛ ያልሆነ በዋናነት ከሚታወቁት ያምርት ከሚያስገኛቸው ውጤቶች ውጪ በእንግሊዝኛ ያቀረቡትን ወደ አማርኛ ለመመለስ እየታገልኩ ነው የምርቱ ልዩ መሆን እውቅና፣ ወይም ተቀባይነት የመሳሰሉ ባህሪያቱ የሚያስገኙትን ጠቀሜታ ወይም ዋጋ የግል ኩባንያዎች በሚጠቀሙበት መልኩ አገሮችም ሊጠቀሙበት ይችላሉ ይላሉ በጥናቶ ሲመረምሩ። እስኪ ስለዚህ ያብራሩልን። ይሄንን ሀሳብ በንግዱ ዓለም ውስጥ በተለይ በበለጸጉት ሀገሮች ውስጥ በጣም የሚሰራበት ሀሳብ ነው። አንድን ነገር ለምሳሌ አንድ ሸሚዝ፣ ሹራብ ወይ የቤት ዕቃ መግዛት ብንፈልግ አንድ ቦታ ሄደን አንድ የምንፈልገው ብራንድ ሊኖር ይችላል። ለምሳሌ ብሌንደር ከሆነ ኩዚን አርትን የሚፈልግ ሰው፣ ወይ ደግሞ የልብስ ነገር ከሆነ የዲዛይነር ስም ያለው ልብስ የሚፈልግ፣ ያ ራሱ በራሱ በእንግሊዝኛ ኢንታንጂብል ቫሊዩ ከምናየው ከምንነካው ነገር ውጪ በስሙ ብቻ የሚመጣ የማይታይ የማይዳሰስ ግን ኦ ይሄ ነገር ኳሊቲ ነው የሚያሰኘን ነገር አለ ተብሎ የሚታመን እሴት ነው፣ ቫሊዩ ነው። በንግድ ዓለም ውስጥ ቅርብ ለማድረግ ከዚህ ካነሱ ርዕስ ጋር ለምሳሌ የይርጋ ጨፌ ቡና ስንል ቡናውን ብቻ ሳይሆን ከስሙ ጋር የሚመጣ የተለየ ቡና የሚያሰኙት እሴቶቹ አብረው ይታሰባሉ። አብረው ይታሰባሉ። መለያው ደግሞ ያ ይሆናል። የዛ ቦታ አተካከሉ፣ አበቃቀሉ፣ ቡናው ሲታጠብ ያለውን ያንን ሁሉ አንድ ላይ ብራንድ ያደርጉታል። እና ከስር ከመሰረቱ ሕዝቡ ካለው ካልቸር ያ ቡና እዛ ካልቸር ውስጥ እንዴት እንደሚጠጣ ያንን ያንን ሁሉ ቡናውን ዝም ብሎ በማየት የይርጋጨፌ ይሁን የሀረር ቡና ሊለይልን አይችልም። ዝም ብሎ ቡናው ተቆልቶ ቢያስቀምጡልን አሁን አንዱን ከአንዱ መለየት አንችልም። የዛ መለያ የሚፈጠረው ይህንን አይነት ኢንታንጂብል ቫሊዩ በመስጠት ነው። እና ያንን ልምድ በንግድ ውስጥ ያለውን በሀገሮች ደረጃ መጠቀም ቢቻል ምን አይነት ለውጥ ያመጣል የንግድ ልውውጡ ላይ እና ዋጋው ላይ ደግሞ ምን አይነት ለውጥ ሊያመጣ ይችላል የሚሉ ይህን ጥናት የሚያካሂዱ የጠበቃ ፖሊሲ ሰዎች አሉ። የንግድ ኢኮኖሚ የሚያጠኑ ሰዎች አሉ። ይህንን ለምን በሀገር ደረጃ ይህን ብራንድ የማድረግን ሀሳብ ልንጠቀመው አንችልም የሚለውን ያንን ተመርኮች ነው። እኔም ይህንን ሀሳብ ያመጣሁት ለቡና ነው። ዶክተር ሄራን በቀጥታ ወደ ተነሱበት የኢትዮጵያን ምርጥ ቡና የንግድ ምልክት ባለቤትነት ለማስመዝገብ ከተደረገው ጥረት ጋር የተደረገውን የሚያነሱትን ነጥብ እንመልከት። እነኚህን ቅያሶች ወይም ዘዴዎች ተግባራዊ በማድረግ የኢትዮጵያ ቡና ስታርባክስ ከሚባለው በዚህ በዩናይት ስቴትስና በዓለም ዙሪያ የሚታወቀው የቡና አቅራቢ ድርጅት ጋር የተደረገው ድርድር ነገሮችን ወደፊት የሚያራምድ ነበር ይሉታል። ምንድን ነው በእርግጥ በጥናት እርስዎ ያገኙት በዚህ ጥረት ውስጥ የተደረገውና እውን የሆነው ሙከራው ምንድን ነበር? ይህንን ንግድ ምልክት ማግኘቱ የሚጠቅመው ተብሎ የታሰበው ከዚህ በኋላ ንግድ ምልክቱ ከተገኘ በኋላ ላሉት በሀገር ደረጃ እንደ ውጭ ምርት ቀርቦ ሲሸጥ ቡናው ያለው ዋጋ ከፍ እንዲል፣ ከዚያም ደግሞ አልፎ የቡና ገበሬዎቹ እንዲጠቀሙ ያንን ቡና ለማከፋፈል የተፈቀደላቸው ሰዎች ብቻ እንዲያከፋፍሉ ይህንን ይህንን አይነት ቁጥጥር መፍጠር ይችላል። አንድ የንግድ ምልክት ከተገኘ የንግድ ምልክቱን ማግኘቱ በጣም ረዥም እና አድካሚ እና በጣም ውድ ሂደት ነው ያለው እና ያንን ነገር መወጣት ከተቻለ ደግሞ ያለው አድቫንቴጅ ለብዙ ጊዜ የሚቆይ በሀገር ደረጃ ሊተርፍ የሚችል ለውጥ ያመጣል ተብሎ ታስቦ ነው የተሞከረው የነበረው። በተጨባጭ መጨረሻ እንግዲህ ብዙ ክርክር ነበር። ብዙ ይህንን አይነት አቅም አሳልፎ መስጠት አይፈልጉም እነዚህ የቡና አቅራቢዎችም ሆኑ አከፋፋዮችም ሆኑ፣ ምክንያቱም ከዚያ በኋላ ለፈቃድ መክፈል ሊኖርባቸው ነው እንደ ሮያልቲ። ልክ እንዳሁን በአርቱ ዓለም አንድ ሰው ሙዚቃ ወይ አንድ የፈጠራ ስራ ሰርቶ ያ ነገር ሲጫወት ወይ ሲታይ ለአርቲስቱ እንደሚከፈለው ሁሉ ይርጋ ጨፌ ቡናውን ስሙን ባነሱ ቁጥር ክፍያ ይኖራል። ብራንድ አድርገው መሸጥ በሞከሩ ቁጥር ክፍያ ይኖራል። ይህንን ይህንን ለማስቀረት ሲሉ ይህንን መብቱ ለመስጠት አይፈልጉም። አዎ፣ ብዙ ጥቅም ብዙ ክፍያ ይኖረዋል። አዎ፣ ብዙ ክፍያ ይኖረዋል። ወጪው እየጨመረ ሊሄድ ይችላል። ዶክተር ሄራን መጨረሻው ግን ምን ሆነ በዚህ ሰዓት? ያን ሂደት ላልተከታተሉ አድማጮች ምን ውጤት እንደተገኘ በመጠኑ ቢያካፍሉ ነው። መጨረሻው የንግድ ምልክቱን ማሸነፍ ተችሏል። እውቅናውን ማግኘት ተችሏል፣ በዚህ በአሜሪካን ሀገር ውስጥ ያንን ማግኘት እንግዲህ እዛ ላይ አይቆምም። ከዚያ በኋላ የሚደረጉት ነገሮች ለመደረጋቸው ብዙ ምልክት አላይም። እኔ ምንድን ነው ከዚያ በኋላ የሚደረገው ብራንዱ ራሱ የተስማሙበትን አንድ ወጥ የሆነ ብራንድ ይሰጧል ለኢትዮጵያ ቡና። ያንን ብራንድ እየተጠቀሙ ደግሞ እነዚህ የማከፋፈል መብት የተሰጣቸው ሰዎች ደግሞ ያንኑ እየተጠቀሙ ከዚያ አንድ ወጥ የሆነ እውቅና እንዲያገኝ ከሚደረገው ነገር ጋር በሚሰሩት ነገር ሁሉ እያመሳሰሉ መስራት እንዳለባቸው። ያ እንግዲህ ብዙ ክትትል ይጠይቃል፣ አቅም ይጠይቃል። በየጊዜው የሚሰራውን ነገር ውጭ ያለውን ገበያው ላይ ያለውን ነገር እየወጡ እያዩ ማስተካከል፣ ከዛ፣ ከህጉ ውጭ ካደረጉም መቅጣት ያስፈልግ ይሆናል። ይሄ ይሄ መደረጉ እርግጠኛ አይደለሁም፣ ግን እውቅናውን አግኝተናል እና እሱ ደግሞ ትልቁ ነገር ነው።